የባለብዙ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ሬዮ አድማጮች የዛሬ ሰኞ የካቲት 2 2012 ዓ ም ምሽት መሰናዷችንን እናስተዋወቃችሁ። ባለፈው ሐሙስ በደቡብ ክልል ሼካ ዞን ቴፒ ከተማ በጸጥታ ኃይልና በተጠርጣሪ ወንጀለኞች መካከል በተፈጠረ በተባለ ግጭት አንድ የፖሊስ ባልደረባ መገደሉን እንዲሁም ፖሊስ በወሰደው እርምጃ ስድስት ሰዎች ሕይወታቸው ማለፉን የክልሉ ሰላምና ጸጥታ ቢሮ አረጋግጧል። በስቴት ከተማ በቅርቡ የተፈጠረው ክስተት መነሻው አንድ ወንጀለኛ በጸጥታ ኃይሉ ለመያዝ በተደረገው ጥረት መነሻ በጸጥታ ኃይሎች ላይ ጥቃት በመፈጸሙ ያንን ተከትሎ በጸጥታ ኃይሉ ላይ ጥቃት ከፈጸመ በኋላ ለማምለጥ በሚያደርገው ጥረት በተከፈተው ተኩስ ልውውጥ ነው ችግሩ የተከሰተው። ዝርዝር የሚናገር ዘገባ ወደ በኋላ ላይ ይዘንመት መተና እናስደምጣችኋለን። የዛሬው የጋቢና የዘጋቢዎች መስኮት ደግሞ ወደ አምቦ ይወስደናል። ቄሮ የሚለውን ስያሜ ለሬስቶራንት ተጠቅሞ ለራሱም ለሌሎችም የስራ ዕድል የፈጠረን ወጣት እናስተዋውቃችኋለን። ወጣቶች ከሰሩ አሪፍ ነበረ ተማሮች ተማራቆች ብዙ ነው ያሉ። እዚህ ስራ ምንም ስራ የሌለ ፖል ብቻ ነው የሚጫወተው። ይዱ ማለት ስራ ስለሌለ፣ ስለዚህ መንግስት እዚህ ያሉ ወጣቶች ላይ ማስራት አለብን። የሰኞ ምሽት የስፖርት መሰናዶና የትላንቱን የኦስካር ምሽት የሚዳስስ ዘገባም ይኖረናል። አብራችሁን አምሹና እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ ግን ከዓለም አቀፍ ዜናዎች ጋር ሀብታሙ ስዩም አብሯችሁ ይቆያል። አመሰግናለሁ ጽዮን። ምዕራብ ኦሮሚያ ውስጥ የሚንቀሳቀሱ ሸማቂዎችን ለማነጋገር የአገር ሽማግሌዎች ጋር ምሁራን ወደ አካባቢው መሄዳቸውን የክልሉ መንግሥት ኮሚኒኬሽን ጉዳዮች ቢሮው ኃላፊ ገልጸዋል። ኃላፊው አቶ ጌታቸው ባልቻ ለአሜሪካ ድምፅ በሰጡት ቃል ጥያቄ ያለው አካል ካለ አሁንም ለመነጋገርና በሰላማዊ መንገድ ለመፍታት በራችን ክፍት ነው ብለዋል። ከሸማቂዎቹ እስካሁን ምላሽ ያለመሰጠቱን ኃላፊው አመልክተው በማንኛውም ሰዓት ውይይት ተደርጎ እርቅ እና ሰላም ለመውረድ መንግሥት ፍላጎት እንዳለው ተናግረዋል። ቻይና ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት ከ900 በላይ መድረሱ ታውቀዋል። ብሪታንያ ላይ የኮሮና ቫይረስ በሽተኞች ቁጥር በመጨመሩ ቫይረሱ በህዝቡ ጠንነት ላይ ከባድ አደጋ ነው ሲል መንግሥት ለማወጅ ተገደዋል። የቻይና ባለሥልጣኖች በገለጹት መሠረት ትናንት እሁድ 97 ሰዎች በበሽታው ሞተዋል። በአጠቃላይ 908 ሞተዋል። 3062 አዲስ በሽተኞችም ተገኝተዋል። የመዛመቱ መጠን የቀነሰ መስሎ ነበር፣ ነገር ግን የነበረውን ተስፋ ቀልብሰዋል። የዩናይትድ ስቴትስ ዲሞክራቶች በሚያካሂዱት የቀዳሚ ምርጫ ውድድር የቤንድ ኢንዲያና ከንቲባ የነበሩት ፒት ቡዴጂጅ በተወካዮች ቁጥር ቀዳሚ ቦታ በመያዛቸው ነገ በሚደረገው የሀገሪቱ የመጀመሪያ ቀዳሚ ምርጫ ይገባሉ። የአይዋ ዲሞክራሲያዊ ፓርቲ በኮምፒውተር ብልሽት ምክንያት ተፋልሶ የቆየውን የምርጫ ውጤት ይፋ አድርጓል። ወደ ጄጅ ካዮዋ 41 ተወካዮች 1 14ቱን አግኝተዋል። የቨርመንቱ ሴናተር በርኒ ሳንደርስ 12፣ የማሳቹስቴትስ ሴናተር ኤልዛቤት ዋረን 8፣ የቀድሞው ምክትል ፕሬዚዳንት ጆ ባይደን ስድስት የሚኔሶታ ሴናተር ኤሚ ክሎቫር ደግሞ አንድ ተወካይ አግኝተዋል። ፓራሳይት የተባለው ፊልም በዘጠና ሁለተኛ የአካዳሚ ሽልማቶች ትልቅ ድል በማግኘቱ ደቡብ ኮሪያውያን ደስታቸውን እየገለጹ ነው። ተንቀሳቃሽ ስዕሉ በምርጥነት የኦስካር ሽልማቱን በማግኘቱ የፊልም ዳይሬክተሩ ቦንግ ጁን ሆው ትልቅ ክብር ከሚሰጣቸው ሽልማቶች አንዱን ይዘው ነው ወደ ሀገራቸው የተመለሱት። ዳይሬክተሩ አራተኛውን የመጨረሻውን የምርጥ ፊልምነት ሽልማት ሲቀበሉ ባደረጉት አጭር ንግግር የበቃይ መስሎኝ ነበር፣ አሁን ግን እስከ ንጋት እስጠጣ አድራለሁ ብለዋል። ለአሁኑ ያሉኝ አጫጭር ዜናዎች እነዚህ ናቸው። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ ይገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ባለፈው ሳምንት ሐሙስ በደቡብ ክልል ሼካ ዞን ቴፒ ከተማ በጸጥታ ኃይልና በተጠርጣሪ መካከል ተፈጠረ በተባለ ግጭት አንድ የፖሊስ ባልደረባ ህይወቱ ማለፉን ፖሊስ በወሰደው እርምጃ ደግሞ ስድስት ሰዎች ህይወታቸው ማለፉን የክልሉ ሰላምና ጸጥታ ቢሮ አረጋገጠ። የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ባለፈው ሳምንት በደቡብ ክልል የተከሰተውን ሁኔታ አስመልክተው ተጠርጣሪ ወንጀለኛውን ለመያዝ በሚደረገው ጥለት በወንጀለኛውና በጸጥታው ኃይል መካከል በተፈጠረ ግብግብ አንድ የክልሉ ልዩ ፖሊስን ጨምሮ ሰባት ሰዎች ህይወታቸው ማለፉን ተናግረዋል። ዘገባውን ያሰናዳው ዘጋቢያችን ዮናታን ዘብዲዮስ ነው። ኃላፊው ከሚያብራሩበት ዘገባው ይጀምራል። በከተማ በቅርቡ የተፈጠረው ክስተት መነሻው አንድ ወንጀለኛ በጸጥታ ኃይሉ ለመያዝ በተደረገው ጥረት ነሻ በጸጥታ ኃይሎች ላይ ጥቃት በመፈጸሙ ያንን ተከትሎ በጸጥታ ኃይሉ ላይ ጥቃት ከፈጸመ በኋላ ለማምለጥ በሚያደርገው መሰረት በተከፈተው ተኩስ ልውውጥ ነው ችግሩ የተከሰተውና ይህን ተከትሎ የጸጥታ ኃይል እንደገና ደግሞ ወንጀለኛውም ከወንጀለኛ ጋር የነበሩትና በአጋጣሚ እዛ ስፍራ ላይ የተገኙ ሌሎች ነዋሪዎችም ጉዳት ደርሶባቸዋል። ለዚህ ሰዎች ህይወታቸው ላለፈበት የፖሊስ አባል ወይም የክልሉ ልዩ ኃይል አካልም የተሰዋበት ምክንያቱ ከእሳቸው ጋር የነበሩ ሌሎች ታጣቂዎች ወይም የመንግስት የጸጥታ አካላት ተሳስተው በተኮሱ ውጤት ነው የተሰዉት ብለው ሀሳብ ያቀርባሉ። እስካሁን ባለን መረጃም እዚም ያለ ጸጥታ ኃይሉ እንደሚያረጋግጠው የልዩ ኃይልም የሌሎች አካላት ህት መሰዋት በእድሜ ልዩ ኃይሉን ሞት አሁን በሚባለው ደረጃ ሳይሆን በተጠርጣሪ ወንጀለኞች እና ግብር አባሮቹ በሚያዝ በሚደረገው ጥረት ውስጥ በተፈጸመ ግድያ ነው ህይወቱ ሊያልፍ የቻለውን መረጃው ይህንን የሚያሳይ። ከዛ ባሻገር በመካከል ላይ በነበረው ተኩስ ልውውጥ ለማምለጥ በሚያደርገው ሂደት ውስጥ በተተኮሰ ጥይት ህይወታቸው ያለፈባቸው የንጹሃን ዜጎች አሉ። ስለዚህ መነሻው የልዩ ኃይሉን ሞት ምክንያትና ግድያ አፈጻጸም ደግሞ ይህን ነው ይመስለው። መረጃ የሚያሳየው ይህንን ነው። ግጭቱ ውስጥ ጸጥታ ኃይል አንድ የልዩ ኃይል አባል ተጎድቷል፣ ህይወቱ በዛው ተሰውቷል። ተጠርጣሪ ወንጀለኛውም ለማምለጥ በሚያደርገው ህብረት ውስጥ በተወሰደ እርምጃ ህይወቱ ሊያልፍ ችሏል። ከነዚህ ውጪ ወደ አምስት የሚሆኑ በቦታው የነበሩ ግለሰቦችም ጉዳት ደርሷቸዋል ማለት ነው በጠቅላላው ሰባት ሰው ነው ህይወት ያለፈው። ከዛ ውጪ ስድስት የሚሆኑ ሰዎች ደግሞ የአካል ጉዳት ደርሶባቸዋል ቆስሏል ማለት ነው በቦታው ቆስሎ ሐኪም ሕክምና ሲደረግላቸው የነበሩ ሰዎችን ቁጥር እዛ አካባቢ የነበሩ ሰዎች ሐኪሞችም እስከ ሀያ ነበር የሚያደርሱት። እርሶ ግን ስድስት ነው ያሉኝ። እኛ ባለን መረጃ እስካሁን ባለን የአካል ጉዳት የደረሰባቸው ቁስለት የደረሰባቸው ስድስት እንደሆኑ ነው መረጃው የሚያሳየው። አቶ አንድነት በከተማው አንጻራዊ ያሉት ሰላም የተመለሰ መሆኑና መደበኛ እንቅስቃሴ መጀመሩን ተናግሯል። በሶስተኛው እና በሚቀጥሉት ቀናት ጀምሮ እስካሁን ባለው ሁኔታ አካባቢው አንጻራዊ ሰላም እየታየ ነው ያለው። መደበኛ የህዝብ እንቅስቃሴዎች እየተደረገ ነው፣ ንግድ ተቋማት፣ የትራንስፖርት እንቅስቃሴ ከትላንትና ጀምሮም ዛሬም የተቋረጠው የካምፓስ ፈተናውን ሁኔታም በሚቀጥልበት ጉዳይ ላይ ሌሎች አካባቢው ላይ ያሉ ማህበራዊ የትምህርት ተቋማትም፣ በገጠርም በከተማ ያሉ ወደ መደበኛ እንቅስቃሴ ለመግባት በርካታ ጥረቶች እየተደረጉ ነው። ለደህንነታቸው ሲባል ስማቸው እንዳይነገር የጠየቁኝ የከተማ ነዋሪ በበኩላቸው መሻሻል ቢኖርም አሁንም የከተማው ሕዝብ በስጋት እንደሚኖርና አንዳንዶችም ከተማውን ለቀው እየወጡ መሆናቸውን ተናግሯል። ከተማው አሁን ብዙም ያው መስመር ሁሉ አልተከፈተም። ከባለፈው ወዲህ ትንሽ የተወሰኑ መረጋጋቶች አሉ፣ ግን ስጋቶች እንዳሉ ነው። ስራው ተሰራም ሆስፒታል ዝግ ነው። አሁን ወላድ የምትባል እንግዲህ ምንም አይነት ነገር እዛ እንትን እያገኘች አይደለም። ቴፒ ሆስፒታል ላይ ወደ አስራ ምናምን ዶክተሮች ያን አካባቢ ያው ለቆ ወጥተዋል። ሆስፒታሉ ተመልሶ አልገቡም። ቅድም የተመለሱ ነው ብለኝ ነበር። አልገቡም፣ አልገቡም ሌሎች ሌሎች ያው እኛ ጋር ነው ያለው። ሌሎች ስራ የጀመሩ ተቋማት እነማን ናቸው ሌሎቹ? ባንኮች ንግድ ባንክ ትንሽ ስራ ጀምረዋል። መስሪያ ቤት ሙሉ በሙሉ ስላልጀመሩም፣ በእርግጥ ያለው እንቅስቃሴ አሁን በልዩ ኃይል በኩል ያው እና መከላከያ በኩል አሁን ጥሩ እንቅስቃሴ ነው ያለው። ፌደራል ተማኑ ወጥተዋል። ደና ከተማውን ሰጥታውን ደና እየጠበቁ ነው ያሉት። ግን በጥበቃ ነው ወይ የሚሆነው? አካባቢው ህዝቡ ራሱን ሰላም መጠበቅ አለበት። ህዝቡ ወደ ቀድሞ ሰላሙን መመለስ አለበት። እዚህ የተነሳ ስጋ ስላለ ያው ህዝቡ አካባቢውን በብዛት ለቆ የወጣን ያለው ይሄ ፍሰት መቆም አለበት ነው ባለፈው አንድ ወር ውስጥ ብቻ አስር ሰዎች ህይወታቸው የጠፋበት ቴፒ ከተማ አሁንም ወደ ቀድሞ ሰላሙ አለመመለሱን የሚናገሩ የከተማው ነዋሪዎች ሁሉን ያሳተፈ ህዝባዊ ውይይት እንዲደረግ ና ዘላቂ መፍትሄ እንዲፈጠር መሻታቸውንም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታንን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላልፈውን የጋቢና ቪዮኤ ዝግጅታችንን ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በፓርቲ አባልነት የተቀበላቸውን የአቶ ጃዋር መሐመድን የዜግነት ይዞታ በተመለከተ በምርጫ ቦርድ የተሰጠው የጊዜ ገደብ ዛሬ ከመጠናቀቁ በፊት ምላሽ መስጠታቸውን ገለጹ። አቶ ጃዋር መሐመድ የነበሩበትን ሀገር ዜግነት መመለሳቸውና ሌሎች አስፈላጊ ሰነዶችን አካተው ለኢሚግሬሽን የዜግነትና ወሳኝ ሁነት ኤጀንሲ ማስገባታቸውን የፓርቲው ጽህፈት ቤት ኃላፊ ድምጽ ተናግረዋል። ከዚህ ውጭ የሚያስፈልግ ነገር ስለሌለም አቶ ጀዋር መሐመድ ኢትዮጵያዊ የፓርቲያችን አባል ናቸው ብለዋል። ዝርዝሩን የያዘ አጭር ዘገባ አለን። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጀዋር መሐመድን በዜግነት ኢትዮጵያዊ መሆን አለመሆናቸውን በተመለከተ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የደረሰበትን እንዲያሳውቅ ለጥር 29 ቀን 2012 ዓመተ ምህረት ቀነ ገደብ ሰጥቶት ነበር። ይህን ተከትለን የፓርቲውን ስራ አስፈጻሚ አባል እና የጽህፈት ቤት ኃላፊ አቶ ጥሩነህ ገምታን በቀነ ቀጠሮ መሰረት ምላሻቸውን አስገብተው እንደሆነ ጠየቅናቸው። ከቀጠሮው ቀደም ብለን ምላሽ ሰጥተናል ብለዋል። የሰጡትንም ምላሽ ይዘት አብራርተዋል። በአዋጅ ቁጥር ሶስት መቶ ሰባ ስምንት አንቀጽ ሀያ ሁለት መሰረት ኢትዮጵያዊ ዜጋ የነበረ ሰው የውጭ ሀገር ዜጋን ከተቀበለ ማድረግ ያለበት ሶስት ነጥቦች አሉ። አንደኛ ወደ ኢትዮጵያ ተመልሶ መኖር መጀመሩ፣ ሁለተኛ የነበረበትን ሀገር ዜግነት መመለሱ፣ ሶስተኛ ደግሞ ለሚመለከተው የመንግስት አካል ካመለከተ የሚል ነው። እነዚህ ሶስቱ ነገሮች ተፈጽመዋል። ከዛ ውጪ ህጉም ስለማይናገር ወይም ደግሞ ስለማይደነግግ በተጨማሪም ደግሞ አመልካቹ ማመልከቱ እንጂ ሰርቲፊኬት መሰብሰቡ ወይም ማግኘቱ አስፈላጊነቱን ህጉ ስለማይደነግግ ከህጉ ውጪ ምንም ማለት አስፈላጊ አይሆንም። ተጨማሪ ነገሮችን መናገር አስፈላጊ አይሆንም። ለኔ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ የተቀበላቸው የፓርቲው አባል አቶ ጀዋር መሐመድን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈለት ደብዳቤ ተጠየቀው ሁለት ጉዳዮችን ነው። አንደኛ አቶ ጀዋር መሐመድ ኢትዮጵያዊ ዜግነት ያላቸው መሆኑን የሚያስረዳ ከኢሚግሬሽን ና ስደተኛ ጉዳይ ባለስልጣን የተሰጠ መረጋገጫን እንዲያቀርብ፣ ይህን ሰነድ ማቅረብ የማይችልበት ሁኔታ ከተፈጠረ ደግሞ አቶ ጀዋር መሐመድን የፓርቲው አባል ማድረግ ህግ ስለማ ማይፈቅድለት አባልነታቸውን ማቋረጥ ግዴታ አለበት የሚል ነው። አቶ ጥሩነህ ገምታ እንዳስረዱት አቶ ጀዋር መሐመድ የኢትዮጵያዊ ዜግነታቸውን መልሶ ለማግኘት የሚያስፈልጋቸውን እና በአዋጁ ላይ የተቀመጠውን አሟልተው ለኢሚግሬሽን እና ዜግነት ጉዳዮች ወሳኝ ኩነት ኤጀንሲ አስገብተዋል። በአዋጁ መሰረት የሚጠበቅባቸው እርሱ ስለሆነ እርሱን አድርገዋል። ስለሆነም ኢትዮጵያዊ ናቸው የፓርቲያችን አባልም ናቸው ብለዋል። ይህን በተመለከተ ምርጫ ቦርድ ምላሽ እንዳለው ለጥያቄው መልስ እንግዳ ለነበሩት የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከትዝታ በላቸው ለቀረበላቸው ጥያቄ ተከታዩን አጠር ያለ ምላሽ ሰጥተዋል። ኦፌኮ ምላሽ ማስገባቱን አውቅ ያለሁኝ ሆኖም ግን የስራ መደራረብ ስላለ ገና ምላሹን ተመልክተን ውሳኔም አልሰጠንም። የቦርዱ ስብሰባ ነገ ነው የሚደረገው። አይቲንክ ትላንትና ከሰዓት በኋላ እንደገባ ነው ከባልደረቦች የተነገረኝ። ይዘቱን ግን ለማወቅ አልቻልኩም ነበረ። ይቅርታ ዝርዝር ምላሽ መስጠት ባለመቻሌ። በእኛም በኩል ሁኔታውን ተከታትለን ቦርዱ የሚደርስበትን ውሳኔ ጠይቀን ይዘን እንመለሳለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባ ደግሞ ወደ ኤርትራ ነው የሚወስደን በቀጠናው የተጀመረውን ሰላም ተከትሎ ኤርትራን ከጎረቤት ሀገራት ጋር የሚያስተሳስሩ መንገዶችና ወደቦችን የማስፋፋትና የመጠገን ስራ በዚህ ዓመት አጋማሽ እንደሚጀመር ፕሬዚዳንት ኢሳያስ አፈወርቂ ለሀገር ውስጥ መገናኛ ብዙኃን ተናግረዋል። የሀገሪቷን ኢኮኖሚ የሚያጎለብቱ ምርቶችን ለሚያመርቱ ኢንቨስተሮች የኢንቨስትመንት እድሉ ክፍት መሆኑን ፕሬዚዳንቱ ጨምረው ገልጸዋል። ብርሃነ በረሀ አጠር ያለ ዘገባ ከአስመራ ልኮልናል። ፕሬዚደንት ኢሳያስ ኢንቨስትመንትን በተመለከተ ለቀረበላቸው ጥያቄ በቀጠናው የተጀመረውን ሰላም ተከትሎ በሁሉም የስራ ዘርፎች ላይ የተመሰረተ ኢንቨስትመንትን ለማሳደግ የመሰረተ ልማት ግንባታ ስራዎች መሰራት እንዳለባቸው በመግለጽ የሀገሪቱን ኢኮኖሚ የሚያጎለብቱና ተወዳዳሪ ምርቶችን ለሚያመርቱ የሀገር ውስጥ ይሁን የውጭ ሀገር ኢንቨስተሮች እድሉ ክፍት እንደሆነ ተናግረዋል። ፕሬዚደንት ኢሳያስ በመቀጠል ከጎረቤት ሀገሮች ጋር በውህደት ለመስራት በፈረንጆቹ 2021 ዓ ም ከሀገር ውስጥና ከቀጠናው ሀገራት ጋር የሚያገናኙ የአስፋልት መንገዶችን እንዲሁም የአሰብና የምጽዋ ወደቦችን የማስፋትና የመጠገን ስራ እንደሚጀመር ተናግረዋል። አሰብን ከቀጠናውና አህጉራዊ መስመሮች ጋር ለማስተሳሰር በዚህ ዓመት ስራ ይጀመራል። ከኢትዮጵያ ጋር የሚያገናኙ መንገዶች ምጽዋ፣ ነፋፊት፣ ደቀመሓረ፣ ሰርሃ፣ ዛላምበሳ፣ አሰብ፣ ደባይሲማ፣ አስመራ፣ መንደፈራ፣ ክሳድ ዒቃ እንዲሁም ከአስመራ መንሱራ፣ አቁርደት፣ ኦም ሀጀር፣ ሱዳን የሚያገናኙ መንገዶችን ከፈረንጆቹ 2020 አጋማሽ እስከ 2021 ከአገር ውስጥና ከቀጠናው ሀገራት ጋር በመተባበር ለመስራት እቅድ ተይዟል ብለዋል ፕሬዚደንት ኢሳያስ። በመጨረሻ የሀገር ምርትና አምራችነትን ለማሳደግ የሰራተኛ ደሞዝ ከገበያው ጋር ንጽጽር ያለው መሆን ስላለበት እንደ ኤውሮፓውያን አቆጣጠር በ2016 በተደረገው የደሞዝ ጭማሪ ያልተካተቱ ከ12ኛ ክፍል በታች ላሉ የመንግስት ሰራተኞች እንደ ኤውሮፓውያን አቆጣጠር ከ2018 የሚጀምር የደሞ ማስተካከያ እንደተደረገም ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርህን እናመሰግ ለዘገባው ከአስመራ ወደ ኢትዮጵያ እንመለሳለን። ወደ ዘጋቢዎች መስኮት መሰናዶ። የዛሬው የዘጋቢዎች መስኮት ወደ አምቦ ነው የሚወስድን። ቄሮ የሚለውን ስያሜ ለሬስቶራንት ስያሜነት ተጠቅሞ ለራሱም ለሌሎችም የስራ እድል የፈጠረን ወጣት እናስተዋውቃችኋለን። ወጣት ሀይሌ ከበደ ይባላል። የአምቦ ከተማ ነዋሪ ነው። ከዩኒቨርሲቲ ተመርቆ ከወጣ በኋላ ስራ በመፈለግ ሁለት ወራት አጥፍቷል። ስራ የመፈለግ ጅማሬው እንዳል ያልተሳካለት ሲያውቅም የራሱን ስራ መጀመር እንዳለበት ወስኖ በአነስተኛ በጀት ምግብ ቤት ከፍቶ መስራት ይጀምራል። ከራሱ አልፎ ሌሎች ሰዎችንም ቀጥሮ እያሰራ ነው ይለናል ዘጋቢያችን ናኮር መልካ በተከታዩ ዘገባ። በአምቦ ከተማ ፋሪሲ የሚባል መንደር ውስጥ ነው የቄሮ ምግብና መጠጥ ቤት የሚገኘው። ወጣቱ እንደነገረኝ ከሆነ የዚች አነስተኛ ምግብ ቤት ባለቤት ባለፈው አመት ነው ከሪፍት ቫሊ ዩኒቨርሲቲ በሂሳብ መዝገብ አያያዝ በመጀመሪያ ዲግሪ የተመረቀው። የራሱን ስራ መጀመር እንዳለበት ከወሰነ በኋላ መጀመሪያ የሚያዋጣውን ማሰብ እንደጀመረ ይናገራል። በመጨረሻ የመጣለት ሀሳብ ከቤተሰብ የተማረውን የምግብ ማዘጋጀት ሙያ ወደ ገቢ ምንጭ መቀየር መሆኑን ይገልጻል። እኔ የራሴ ስራ እሰራለሁ ብዬ ነው የማስበው ከልጅነት ጀምሮ ማለት ከዛ እስከ ትምህርት ተጨረስከ በኋላ ጥንት ላይ ነው የስራ ምግብ የጀመርኩ። ጥሩ መጀመሪያ እንዳየሁት ቄሮ ምግብና መጠጥ ቤት ይላል። ጎራ ስል አንተን አላገኘውም። ሌሎች ናቸው የሚያስተናግዱት። ወደ ጓዳ ስገባ ስራ እየሰራ ነበር። ምን አይነት ስራ ነበር? ስራዬ ነበረው እኔ። ሁሉም ስራ ነው የሚሰራው ምግብ ቤት ውስጥ፣ ማለት ኩሽና ውስጥ ምግብ፣ ጥብስ፣ እንቁላል ፍርፍር ምናምን ነው የሚሰራው። ከድሮ ነው ልምዱ ወይስ ይህንን ስራ ከጀመርክ በኋላ የዳበርከው ነው? ይሄ እኔ ትንሽ ልምምድ አለኝ። ብዙ ሰው እንደ ራሱ አይሰራው። ስለዚህ ነው እኔ ራሴ በቃ ይሰራለሁ ብዬ ስለማምን ይሰራለሁ ይሆናል። ምግብ ቤቱን ከፍቶ መስራት ሲጀምር መነሻ በጀቱ ሰባት ሺህ ብር ብቻ ነበር። አሁን ወደ ሰባ አምስት ሺህ ብር አሳድቋል። በተጨማሪም ለሌሎች አራት ወጣቶች የስራ እድል መፍጠሩን ገልጿል። ወጣት ኃይሌ ብር አይባልም ሰባት ሺህ ማለት አሁን ብዙ ነው ያለኝ አራት ሰው እስከ አምስት ሰው ነው የምሰራ። በወጣት ኃይሌ ከበደ ስራ ጀማሪነት የስራ እድል ከተፈጠረላቸው መካከል ወጣት ሂርጴድ አበሳ አንዷ ናት መቃንኮ ኃይሌ ምግብ አጣፍጦ በመስራትና ደንበኞችን በትህትና በመያዝ ተወዳዳሪ የለውም። ለወደፊቱም እኛም ከሱ ብዙ ነገር ተምረን ትልቅ ቦታ እንደርሳለን ብዬ አስባለሁ። ሌሎች ወጣቶችም ከወጣት ኃይሌ ስራ አለመናቅንና ከትንሽ ነገር ተነስቶ ትልቅ ቦታ መድረስን ይማራሉ ብዬ አስባለሁ። ለወጣት ኃይሌ ስራው ባሰበው ፍጥነት እንዳይሄድ ካደረጉት ነገሮች መካከል የተከራየው ቦታ ጥበት፣ የኪራዩ መጠን ከፍተኛ መሆንና የመብራት መቆራረጥን ጠቅሶ ለአምቦ ከተማ አስተዳደር ችግሩን በማሳወቅ መፍትሄ እንደሚፈልግለት ተናግሯል። ለሌሎች ወጣቶችና መንግስትም መልእክት አስተላልፏል። ወጣቶች ማለት ስራ በትንሽ ጀምሮ እስከ በቅ ትልቅ ደረጃ መድረስ አለብን። ወጣቶች ከሰሩ አሪፍ ነበረ። ተማሪዎች፣ ተማራቆች ብዙ ነው ያሉ እዚህ ስራ ምንም ስራ የሌለ ፑል ብቻ ነው የሚጫወተው ሄዱ ማለት ስራ ስለሌለ። ስለዚህ መንግስት እዚህ ያሉ ወጣቶች ላይ ማስራት አለብን። ስለዚህ ወይ ወጣቶች አደራጅቶ ማስራት አለብን። ከሰሩ በጣም አሪፍ ነበረ። ምግብ ቤት ከፍቼ መስራት እንደጀመርኩ ከዚህ ቀደም ስራ ያመለከትኩበት ኮሌጅ በመምህርነት ሊቀጥረኝ ፍላጎት እንዳለው አሳውቆኝ ነበር። ነገር ግን አሁን ያለውበትን ስራ አስፋፍቼ ለመስራት በማቀዴ ተቀጥሬ ለመስራት የነበረኝን ምኞት ትቼዋለሁ ብለዋል ኃይሌ። ወጣቶች ከትንሽ ስራ ተነስተው ትልቅ ቦታ መድረስ ስለሚችሉ ስራ ሳይንቁና ጠንክረው በመስራት ህልማቸውን ማሳካት ይኖርባቸዋል ሲልም ሀሳቡን ይቋጫል። የቄሮ ምግብ ቤት ባለቤቱ ቄሮ ኃይሌ ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር፣ እናመሰግናለን። አሁን ተከታዩ ስፖርት ነው። ሀብታሙ ስዩምና ግርማቸው ከበደ አብረዋቸው ይቆያሉ። አመሰግናለሁ ጽዮን ለወትሮ ግጭት የማይጠፋው የመቀሌ ሰባ እንደርታና የፋሲል ከነማ ጨዋታ በሰላም ስለመጠናቀቁ አበረታች ቅመሞች ተጠቅሟል የተባለ ትውልድ ኤርትራዊ አትሌት ወደ ኢትዮጵያ አትሌቲክስ ማዕከላት ስለመጠቆሙና የፓኪስታን ሴቶች ብስክሌትን እንደ አስተሳሰብ መለወጫ መሳሪያ እየተጠቀሙ ስለመሆኑ የሚያወሱ ጉዳዮችን ይዘናል አብሮኝ የአሜሪካ ድምፅ ራዲዮ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አለ ግርማቸው እንዴት አመሸ እግዚአብሔር ይመስገን እንደምን አመሻ በብዙ ሺዎች የሚቆጠሩ ኢትዮጵያውያን ከሚከታተሉት የኢትዮጵያ ፕሪምየር ሊግ ጨዋታዎች እንጀምር። እስቲ ሳምንቱ ለእነማን ድል ይዞ መጣ? እነማን ሳይቀናቸው ቀረ? ሀብታሙ፣ የኢትዮጵያ ፕሪምየር ሊግ አስራ ሶስተኛ ሳምንት ጨዋታዎች ባለፈው ቅዳሜ ነው መደረግ የጀመሩት። ሆኖም እስከ ሐሙስ ድረስ ይቀጥላሉ። ምክንያቱም ባለፈው ሳምንት መጨረሻ መካሄድ የነበረበት የኢትዮጵያ ቡና ጨዋታ በአፍሪካ ህብረት የመሪዎች ጉባኤ ምክንያት ወደ ሐሙስ እንዲተላለፍ ተደርጓል። ያለፉት ሳምንታት ለቅዱስ ጊዮርጊስ ነው ድልን ይዘው እየመጡ ያሉት። ሶስት ተከታታይ ጨዋታዎችን አሸንፎ ነበር ቅዱስ ጊዮርጊስ እንደምታስታውሰው። በዚህኛው ሳምንትም የ13ተኛ ሳምንት ጨዋታዎች ላይም ቅዱስ ጊዮርጊስ ከሜዳው ውጭ ወልዋሎ አዲግራት ዩኒቨርሲቲን አራት ለአንድ አሸንፏል። ብዙ ጎሎች ማስቆጠሩ በተጨማሪ ግን የአቤል ያለውና የጌታነህ ከበደ ጥምረት ብዙ ጎሎችን እያስገኘለት ነው እንዲያው በመሆኑም ሁለቱ ተጫዋቾች ሁለት ሁለት ጎሎችን አስቆጥረዋል የቡድናቸውንም ከፊት እየመሩ ለድል እያበቁት ነው። ሊጉንም በመሪነት እንዲቀጥል አስችሎታል። ባለፈው ሳምንት ከአንድ አመት በኋላ ሊጉን መምራት ጀምሮ ነበር። አሁንም በመሪነቱ እንዲቀጥል አስችሎታል። በሳምንቱ ግን በጣም ተጠባቂ የነበረው ጨዋታ የመቀለ ሰባ እንደርታና የፋሲል ከነማ ጨዋታ ነበረ። መቀሌ ላይ ነው የተካሄደው። ይሄ ጨዋታ እንደምታስታውሰው እነዚህ ሁለት ቡድኖች ባለፉት ሁለት ዓመታት በሊጉ አራት ጊዜ ተገናኝተው አራቱም ጨዋታዎች በጣም ከፍተኛ ውጥረት የተሞላባቸው፣ በአንዳንዶቹ ጨዋታዎች ግጭቶች የነበሩባቸው እንዲሁም ደግሞ ሁለቱ ጨዋታዎች ከአራቱ ጨዋታዎች በገለልተኛ ስታዲየም አዲስ አበባ ላይ እንዲጫወቱ የተደረገባቸው ናቸው። ነገር ግን በዚህኛው ሳምንት ምንም እንኳ ፋሲል ከነማ ከሜዳው ውጭ ሄዶ ቢያሸንፍም በዋናነት ትኩረት የሚሰጠው ጉዳይ ግን በጣም ሰላማዊ የነበረ ጨዋታ መሆኑ ነው። ሁለቱም ቡድኖች ሰላማዊ መሆኑን ገልጸዋል። ፋሲል መቀለ ሲገባ አቀባበል ተደርጎለታል። በስታዲየም የነበረው ድባብም በጣም ጨዋነት የተሞላው እንደሆነ ሰምቻለሁ። ከዚህ በተጨማሪ ደግሞ ፋሲል ጎሎችን ካስቆጠረ ካሸነፈም በኋላ በባለሜዳው ቡድን ደጋፊዎች በጣም ተሞካችቶ ተጨብጭቦለት ነው ከሜዳ የወጣው። በብዙ የዓለማችን ክፍሎች ብስክሌት መጋለብ በእጅጉ የተለመደ ድርጊት ይመስላል። ፓኪስታን ውስጥ ግን እንደዚ አይደለም። በተለይ ደግሞ በልጃገረዶች ዘንድ። ይህ በፓኪስታን ግዙፍ ከተማ ካራቺ ውስጥ የሚገኝ ላያሪ የተባለ ወግ አጥባቂ ሰፈር ነው። እዚህ የሚኖሩ ሴቶች በአብዛኛው ከአደባባይ ሕይወት የራቁ ናቸው። እናም አንድ የጀርመን መንግሥት ያልሆነ ድርጅት የላያሪ ሴቶች ካፌ የተሰኘ ወጣት ሴቶችን ብስክሌት መጋለብ ማስተማሪያ ተቋም ሲከፍት የአካባቢው ነዋሪዎችን ጉድ አሰኝቶ ነበረ። ሲጀመር ተቃውሞ በእጅጉ የበረታ ነበረ። ሰዎች መጥፎ አስተያየቶችንም ሰጥተዋል። አንዳንድ የአካባቢው ሃይማኖታዊ ትምህርት ቤቶች ወጣት ተማሪዎቻቸውን ብስክሌት በሚጋልቡ ሴቶች ላይ ሳይቀር ድንጋይ እንዲወረውሩ ያደርጓቸው ነበር። ዙላይካ ዳውድ የብስክሌት መምህርት ናት። አንዳንዴ የሚወርድብን ትችት የጠነከረ ስለነበረ አእምሮአችን ተረብሿል፣ ተሰቃይቷል። ሆኖም እጅ አልሰጠንም፣ ጉዟችንን ቀጠልን ነው ያለችው። ዙሊካ በየሳምንቱ እሁድ ልጃገረዶች ብስክሌታቸውን ይይዙና ወደ ባዶ የመኪና ማቆሚያ ስፍራዎች በመሄድ ይለማመዳሉ። ለእነሱ ጉዳዩ ከቀላል ስፖርት የተሻገረ ነው፣ የለውጥ መፍጠሪያ መንገድም ጭምር ነው። ብዙ ጊዜ ሴቶች ከሚጨቆኑበት አካባቢ የመጣሁት እኔ በሕፃነቴ ባለፍኩበት መንገድ ሴት ልጆቼ እንዲያልፎ አልፈልግም። እኔ በስክሌት መንዳት የጀመርኩት ልጆቼንም አብሬ ለማምጣት እንድችል ነው፣ ነው ያለችው ሀቢባ የተሰኘችው ተለማማጅ እነዚህ ሴቶች ድርጊታቸው የኅብረተሰቡን አታያይ እንደሚለውጥ ተስፋ አድርገዋል። ብስክሌት መጋለብ በእነሱ አካባቢ የተለመደ እንዲሆን ይፈልጋሉ። በየዕለት ኑሯቸው ወደ ሥራም ሆነ ወደ ትምህርት ቤት ሲያቀኑ ሊጠቀሙበት ይፈልጋሉ። የነገ ተስፋቸው ከፍ ያለ ቢሆንም፣ ለአሁኑ ግን እሁድ ማለዳ ብቻ ክፍት የሚሆነው ይህ አጭር ጎዳና የልብ መሻታቸውን የሚፈጽሙበት ብቸኛ ስፍራ ሆኖ ይቆያል። ወደ አማርኛ ከመለስ ነው። የአይሻ ታንዚም ዘገባ። ወደ ስዊድን እናቅና። ለስዊድን የሚሮጠው የአውሮፓ ሀገር አቆራጭ ሩጫ ውድድር አሸናፊም ነው ሮቤል ፍሳሐ፣ የተባለ ትውልደ ኤርትራዊ አትሌት ከሰሞኑ በተደረገለት ምርመራ አበረታሽ ቅመሞችን መጠቀሙ መረጋገጡን ተከትሎ ሲሰለጥንባቸው ለነበሩ ኢትዮጵያ አትሌቲክስ ማሰልጠኛ ማዕከላት ጣቱን ቀስረዋል። ሀብታሙ፣ የስዊድናዊው ሮቤል ፍሳሐ ጉዳይ ወደፊትም ብዙ የሚያነጋግር ይመስለኛል። ምክንያቱም ሮቤል የአበረታች ቅመም ወስደሃል የተባለው ከውድድር ውጪ በሚደረገው የተለመደ ምርመራ ነው። በህዳር ወር አጋማሽ እዚሁ ኢትዮጵያ ለምርመራ በመጡ ሰዎች አማካኝነት ነው የተገኘበት። ስለዚህ እሱ እዚህ ለልምምድ መጥቶ ነበር ኢትዮጵያ ውስጥ። እሱ እንዳለው ግን ኢትዮጵያ ውስጥ ለእንደዚህ አይነት አትሌቶች፣ ከውጭ ለሚመጡ አትሌቶች የሚሆኑ የአትሌቲክስ ማሰልጠኛ ቦታዎች የሉ። ምንድን ነው የሚያደርጉት? የውጭ አትሌቶች ይመጣሉ ወደ ኢትዮጵያ ሆቴል ይቀመጣሉ። በወኪሎቻቸው በኩል ከኢትዮጵያውያን አሰልጣኞች ጋር እንዲገናኙ ይደረግና አዲስ አበባ ወይም ኢትዮጵያ በአጠቃላይ ያላትን የከፍተኛ ቦታ ጥቅም ማግኘት ነው የሚፈልጉት ማለት ነው እንጂ ልክ ኬንያ ውስጥ ኤልዶሬት እንዳለው አይነት የውጭ አትሌቶችን የሚቀበል እነሱ እንደሚሉት ካምፖች ኢትዮጵያ የሏትም፣ እኔ እስከማውቀው ድረስ። በመሆኑም የኢትዮጵያ የአትሌቲክስ ማሰልጠኛዎችን መጠራጠሩ ብዙም ጥቅም ያለው አይመስለኝም። ወደፊትም የሚያስኬድ አይመስለኝም። ከዛ ውጭ ደግሞ ምንም ነገር ይከሰት ኃላፊነቱን የሚወስዱት አትሌቶች ናቸው። በምርመራ ጊዜ ከተገኘባቸው የመጀመሪያውን ኃላፊነት የሚወስዱት ራሳቸው አትሌቶቹ ናቸው። በአበረታች ቀመሞች ምክንያት ለአደጋ ተጋላጭ ናቸው ከሚባሉት ሀገራት የመጀመሪያው ረድፍ ላይ የምትገኘው ነገር ግን ከዓለም አቀፉ የጸረ አበረታች ቀመሞች ድርጅት ጋር በመተባበር ጥብቅ እርምጃዎችን በመውሰድ ላይ ካሉ ሀገሮችን መካከል አንዷ ነች። የአሜሪካ ድምፅ ራዲዮ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ። በጣም አመሰግናለሁ። በጣም አመሰግናለሁ ሀብታሙ፣ መልካም ምሽት ይሆንልን ሀብታሙ፣ አንተን ደግሞ ነው ያመሰግናለሁ። አሁን ደግሞ ሀብታሙ ስዩም የኦስካር ምሽትን አጠር አድርጎ ያስቃኘናል። ለደቡብ ኮሪያዊው የፊልም አዘጋጅ ቦንግ ጁንሆ ትናንት ምሽት እጅግ ልዩ ሆኖለታል። ፊልሙ በ92 ዓመት የአሜሪካ ተንቀሳቃሽ ምስሎች አካዳሚ ወይም ኦስካር ታሪክ ውስጥ የመጀመሪያው ከእንግሊዝኛ በተለየ ቋንቋ የተሠራ የዓመቱ ምርጥ ፊልም ሽልማትን ወስዷል። ከዚህ በተጨማሪ ምርጥ ዓለም አቀፋዊ ፊልም፣ ወጥ የፊልም ጽሑፍና ምርጥ የፊልም አዘጋጅ ሽልማትን ወስዷል። ፓራሳይት የተሰኘ ፊልሙ ጨለም ያለ የቤተሰብ ኮሜዲ ነው። በሳም ሜንደዝ የተዘጋጀው ከጊዜ ጋር ሽቅድድም ስለገቡ ሁለት የሁለተኛው ዓለም ጦርነት ወታደሮች የሚተርከው 1917 ፊልም የሲኒማቶግራፊ ዘርፍን ጨምሮ በምሽቱ ሶስት ሽልማቶችን ወስደዋል። የምሽቱ ተሸላሚዎች የጾታ ምጥጥን እኩል ነበር። ሄልደር ጋውና ዶትሪ ለጆከር ፊልም ማጀቢያ የሠራችው ሙዚቃ ባለድል አድርጓታል። አሜሪካን ፋክትሪ ሰኘው ዘጋቢ ፊልም ተባባሪ አዘጋጅ ጁሊያ ሪቻርድ፣ ሌርኒንግ ቱ ስኬትቦርድ ኢን አ ዋር ዞን ኢፍ ዩአር ገርል የተሰኘ አጭር ዘጋቢ ፊልም አዘጋጅ ካሮል ዲ ሲንገር እንዲሁም ባለድል እንስቶቹ ነዋል። ብራድ ፒት ዋንስ አፖን ታይም ኢን ሆሊዉድ በተሰኘ ፊልሙ ላይ ባሳየው አተዋውን የዓመቱ ምርጥ ረዳት ተዋናይ ተብሎ ተሸልመዋል። ለሽልማት መድረክ ላይ በወጣበት ቅጽበት 45 ሰከንዶች ለንግግር ብቻ እንደተመደበልኝ ነገሩኝ። 45 ሰከንዶች ለሴናተር ጆን ቦልተን በዚህ ሳምንት ከተሰጠው በላይ ነው ሲል በፕሬዚደንት ትራምፕ የኢምፒችመንት ችሎት ላይ ለምስክርነት የተጠሩትን ሰው አስታኮ ፖለቲካዊ ሀሳቡን አጋርተዋል። የምትሰሙት የጆከር ፊልም ዋና ተዋናይ ዋኪም ፌኒክስ የዓመቱ ምርጥ ተዋናይ ተብሎ ሲሸለም ስሜት ቀስቃሽ ንግግር አድርገዋል። ስለ እኩልነት፣ ስለ ፍትህ በሰበከበት ንግግሩ ድምፅን ለድምፅ አልባዎች ማሰማት የሚኖረውን ፋይዳ ተናግረዋል። ሰዎች በተለያዩ ጉዳዮች ላይ ቢንቀሳቀሱም ድምፃቸውን ቢያሰሙም ሁሉም ግን አንድ የሚያደርጋቸው ጉዳይ እንዳለ ሁሉም ስለ ኢ ፍትሃዊነት እያወሩ ስለመሆኑም ጠቅሰዋል። ከእነዚህ በተጨማሪ ሬኒ ዘልዊገር ምርጥ ሴት ተዋናይት፣ ላውራ ደርን ምርጥ ረዳት ሴት ተዋናይት ተብለዋል። ኔትፍሊክስ የተሰኘው ፊልም የሚያሳይ አውታር ከባለፈው ዓመት ጋር ሲነጻጸር ያን ያክል ድል አልቀን ነው። የዓመቱ ምርጥ ወጥ ፊልም ማጀቢያ ተብሎ የተሸለመው የኤልተን ጆን ላቭ ሚ ሀብታሙ። እናመሰግናለን። ዝግጅታችን ተጠናቀቀ። ደና ደሩ KUN राडियो सगले अमेरिका थी